ሰሞኑን በኦሮሚያ ለተከሰተው ቀውስ መንስኤ የሆኑት የክልሉ ያልተመለሱ ጥያቄዎች፣ ያልተጣጣሙ የፓርቲዎች ፍላጎቶችና የጸጥታና የደህንነት ስራ መላላት ዋነኞቹ ናቸው ሲሉ የአምቦና ወለጋ ዩኒቨርሲቲ የጋዜጠኝነትና ፖለቲካ ሳይንስ መምህራን ተናገሩ። መሰል ችግሮች በክልሉም ሆነ በአገሪቱ እንዳይፈጠር መንግስት ጨምሮ የፖለቲካ የማህበረሰብና ሃይማኖት ተቋማት ተሳትፏቸውን ማስፋፋት እንዳለባቸው መክረዋል። ናኮር መልካ ከአምቦ ተጨማሪ አለው። ረዳት ፕሮፌሰር ዳኖ እንዳሉ የአምቦ ዩኒቨርሲቲ ጋዜጠኝነትና ተግባቦት ትምህርት ክፍል መምህር ናቸው። በደቡብ አፍሪካ ዩኒሳ ዩኒቨርሲቲም የሶስተኛ ዲግሪ ትምህርት እየተከታተሉ ይገኛሉ። ሰሞኑን በኦሮሚያ ብሎም በሀገሪቱ ተከስቶ ለነበረው አለመረጋጋት መንስኤ ነው የሚሉትን እንዲያብራራሉ። ላለፉት መቶ ዓመታት የነበሩት ችግሮች፣ ጥያቄዎች አልተመለሱም ለማለት ይቻላል። ለምሳሌ ከመፍት አንጻር የኦሮሞ ህዝብ በአዲስ አበባ ላይ ያለው ጥቅም፣ በቋንቋው የመጠቀም ጉዳይ እንደዚሁም የተለያዩ ጥያቄዎች እስካሁን አልተመለሱም። ቅሮ ከተለያዩ አጋር አካላት ጋር በመጣ ለውጥ ተስፋ አድርጎ ለውጡ ፍሬ እንደሚያፈራ እየተጠባበቀ ነው። ነገር ግን በዚህ ሀገር ውስጥ የተለመደው የፖለቲካ ሽኩቻ የአንድ ቡድን የበላይነት በሁሉም መልክ ኦሮሞ ይህችን ሀገር ያስተዳድራታል። ኦሮሞ ቺን ሀገር ወደፊት ያስከዳታል ብሎ የማይተማመኑ አካላት ኦሮሞን ለማጋጨት በኦሮሚያ ውስጥ ለምሳሌ የመት ጥያቄ ሲጠየቅ ወደ ሃይማኖት፣ ወደ ብሔር እንዲመለስና በኦሮሚያ ውስጥ ልቅ እንዲፈጠር ህዝቡ እንዳይረጋጋ፣ በዚህ ደግሞ የኦሮሞ ጥያቄ እንዳይመለስ ኦሮሞ በዚህ ሀገር ውስጥ እንደሌለኛው ብሔር ማግኘት የሚገባው ነገር አገንቶ በእኩልነት እንዳይኖር የሚጥሩ አካላት የሚያደርጉት ጉዳይ ይመስለኛል። በወለጋ ዩኒቨርሲቲ የፖለቲካል ሳይንስ መምህር የሆኑት አቶ ገለታ ገመቹ ችግሩ ከሁለት መሰረታዊ ጉዳዮች የመነጨ ነው ይላሉ። አንደኛ ኮምፕሮማይዝ የማይደረጉ ፍላጎቱ ብቻ ሊሆን ሲቻገር ውስጥ ማይታጣሙ ነገሮች ሁናት ይሄ ለውጥ አራማጆች ወደዛ ይወስዱናል የምሉት ፍላጎት አለ። ሌላ ደግሞ ይሄ ለውጥ ይቺ ኢትዮጵያ የምትባል ማጅስት የሆነች ዲቫይን የሆነችውን ነገር ያመግባት ይሄ ለውጥ ይረዳናል የምሉት አለ። ይሄ በጣም ፖላሪ የሆኑ ነገሮች አሉ። ኢትዮጵያ ውስጥ የተለያዩ ማንነት ያላቸው ማህበረሰብ ወይስ ብዝሃነት ያማክለች ኢትዮጵያ መገንባት እና ኢትዮጵያ ራሷን ያንን ኢትዮጵያ መገንባት የምልንትን አለ። እሱ ነገር በጣም አንኮምፕሮማይዝ የሆኑት ነገሮች ናቸው። መሰረታዊ የሆነ ችግር አለ ማለት ነው። እዛ ላይ ሰው ይሄንን ለውጥ ወዴት እንደሚወስደን ጂባችን ጋር ፖለቲካል ተቋም የምንለው ወይ ፖለቲካል ኢንስቲቱሽን የምንላቸው ነገሮች አሉ። የህዝብ ለህዝብ ግንኙነት ሬጉሌት የሚያደርጉት እነሱ ናቸው። በጣም ሰላም ማህበረሰቡ ውስጥ እንዲኖር የሚያደርጉት የፖለቲካል ተቋማቶች ናቸው። ጋቨርኒንግ ማንዴት ስላሉ ያንን ትንሽ ችግር አለው እና ፖለቲካል ኢንስቲቱሽን ያለው ድክመት ይህንን መዛሪያ ያለንበት ችግር 以上の。 አይቸዋል ነው። በአዲስ አበባ ዩኒቨርሲቲ የሶስተኛ ዲግሪ ትምህርታቸውን እየተከታተሉ የሚገኙት አቶ ግዛቸው ነመምሳ በበኩላቸው የአለመረጋጋቱ ምክንያት በመንግስት ደህንነት ተቋም የታየው መዘናጋት ነው ይላሉ። ለምሳሌ የጦር መሳሪያዎችን መውሰድ እንችላለን። በተለያዩ ቦታዎች፣ በተለያዩ የአገሪቱ ክልሎች ከተለያዩ የአገሪቱ ክልሎች ወደ ሰንተራል የሚመጡ የጦር መሳሪያዎች ሲያዙ ይታያሉ። በሚዲያም ስዘገብ እናያለን። ቁጥጥር ለማምጣት ደግሞ ሲሰራበት አላየንም። ማድረግ የምንችለው በተለያዩ ኮሪደሮች ሀገራችንን ስናስጠብቅ ነው። የሴኩሪቲ ስራ ላልቶ ነው የሚታይ እንጂ ይሄን መሳሪያ መቆጣጠር በጣም ይቀላሉ ብዬ ከሚገምታቸው ነገሮች በጣም አንዱ ነው። ለምን አንተ የምታስበውን እኔ መቆጣጠር አልችልም፣ ግን አንተ የምታደርገውን ግን መቆጣጠር ይችላለሁ። ይታያል። ስለሚታይ ማለት ነው። እየታየ ግን ለዘብ ያለ ቁጥጥር ነው ያለው ብዬ ነው የሚገምተው። እሱ ደግሞ ሄዶ ሄዶ እንደዚህ አይነት ችግሮች እንዲከሰቱ አድርጓል። ና መምህራኑ ችግር ሊፈታ የሚችልበት አጋጣሚ ሰፊ መሆኑን ይናገራሉ። ደባ ሲፈጠርበት እንደነበረ እና ለዛም የኦሮሞ ህዝብ ስታገል እንደነበረ ይታወቃል። አሁን ላይ ደርሰን ግን ተደራርቦ እዚህ የደረሱ ችግሮች በአንድ ጀንበር ይፈታሉ ብለን አናስብም። ነገር ግን አንኳር አንኳር የኦሮሞ ህዝብ ጥያቄ መፈታት አለበት። የኦሮሞ ህዝብ ጥያቄ ብቻ አይደለም፣ የማንኛውም የኢትዮጵያ ተጨቋኝ ብሔር ብሔረሰብ ጥያቄ ተራ በተራ መመለስ መቻል አለበት ብዬ አምናለሁ። ለምን የኦሮሞ ጥያቄ እየተደራረበ በሄደ ቁጥር ችግሮቹ እያደሩ በሄደ ቁጥር ሌላ ችግር እየተፈጠረ ሌላ መልክ እየያዘ ነው። መዶ የኢትዮጵያ የፖለቲካ ባህል አንዱ ለሌላው አዋቂ እንደሆነ አንዱ ገዢ፣ አንዱ ተገዢ፣ አንዱ በዳይ፣ አንዱ ተበዳይ ሆኖ የኖረበት አገር ነው እና ከዛ ባህል መውጣት መቻል አለብን። ሁሉም በእኩልነት ለመኖር ከተፈለገ እዚህ ሀገር ውስጥ የኢትዮጵያ ብሔር ብሔረሰብ መብት መከበር መቻል አለበት። የኦሮሞም ጥያቄ በዛ ውስጥ ነው የምታየው። ጠቅላይ ሚኒስትር አብይ የኦሮሞን ሕዝብ ጥያቄ ብቻ አይደለም መመለስ ያለበት ከኢትዮጵያ ሕዝብ ጋር በመሆን የእያንዳንዱን ብሔር ብሔረሰብ ችግር በልኩ እና እንደ መልኩ፣ እንደ አይነቱ መፍታት አለባቸው ብዬ ነው የሚያስበው። የተለያዩ ማንነት ኢትዮጵያ ውስጥ እንዳሉ ያንን አንደርስታንድ ማድረግ ነው፣ እዛ ነው የሚጀመረው። ሁለተኛ ነገር የፖለቲካል ተቋም ሪቫይስ ማድረግ፣ እነሱን ካፕታላይዝ በማድረግ ዲሞክራታሲ ለማድረግ እዛ ላይ ኤክስፕሬስ መደረግ ያለበት ጊዜም አለው። ሶስተኛ ላይ የማብሮ እሴቶች የምንለው እነሱ ላይ ካፕታላይዝ ማድረግ፣ የሰሞኑ ምስል ውስጥ ማለት ህዝቡ ብዙቱን ለመግለጽ መንገድ ላይ ከወጣ በኋላ የተፈጠሩ ችግሮችን ካየ ነው እንደ ህዝብ ለህዝብ ግጭት ፍሬምድ የሆነበት ለሃይማኖት ግጭት ፍሬምድ የሆነበት እንትን አለ። ይህ ሰልክ ካፕታል የምንለው ማህበረሰብ ውስጥ ያለው ማንነት ማለት አ ሰብአዊነት ጋር የተያያዘ ነገር። ማንኛውም ሰው መሞት የማልፈልግ ከሆነ ሰው መግደል የለበትም። መከበር የሚፈልግ ከሆነ ሌላው መክበር አለብኝ። እነዚህ አይነት ኦርደሩ የሆኑት ነገሮች በብዛት አሉ። እነዚህ ብሄር ተኮር የሆነው ግጭት በቅርብ ጊዜ ነው መታየት የጀመረው የኦሮሞ ፕሮቴስት በነበረበት ሰዓት የብሄር ግጭት ብዙም አልነበርም። እንደ ዶክተር አብይ አገሪቱ መምራት ከጀመሩ ነው እንደዚህ አይነት አስማሚያዎች ማየት የጀመር ነው። ስለዚህ ስልጣን የያዘው ላይ ጥያቄ አለ ማለት ነው። ጥያቄው ደግሞ የተነሳው የህብረተሰቡ የተለያዩ ብሄሮችን የሚወክሉ ሰዎች ያልተመለሰቸው ጥያቄ ስላለ ነው ብዬ ነው የምገምተው ስለዚህ ያልተመለሱትን ጥያቄዎች መመለስ አለባቸው ብዬ ነው፣ ሰው እንዲረጋጋ ለማድረግ የኦሮሞም፣ የአማራም፣ ጉራጌም ጥያቄ የሌለው ህብረተሰብ የለም። አሁን እና ይሄ ጥያቄ ተመልሰዋል ለማለት ብቻ ሳይሆን ቁጭ ብሎ አሁን ኢህአደግ እንደ ፓርቲ ተነጋግሮ እነዚህን ጥያቄዎች መመለስ አገራችን የጣፈንታ ወሳኝ ነውና መነጋገር አለብን ብሎ ቁጭ ብሎ መነጋገር እና አንኳር አንኳር የሆኑትን ጥያቄዎች መመለስ አለበት። እነሱ ከተመለሱ በኋላ ህዝብ ትንሽ ይረጋጋል ብዬ ነው። ችግሮቹን ለመፍታት ግን ሁሉንም ኃላፊነት ወደ መንግስት ከመጠቆም ይልቅ ሌሎች ተቋማትና ህዝቡም ሊወጣ የሚገባው ሚና አለው ብለዋል። የተፈጠረውን ችግር የሌላ አካል አድርገው ለመውሰድ አስቸጋሪ ነው። እኛ የችግሩ አካል የችግሩ አካል መሆን አለብን ማለት እንደ ዜጋ ይህ የራሳችንን አስተዋጽኦ ማድረግ መቻል አለብን። የፖለቲካ ፓርቲዎች መንግስትን ለማዳከም ብቻ ባይ ተመልካች፣ ወይ ለመተቸት ብቻ ወይ መንግስትን ለማዳከም ብቻ ለፕሮፓጋንዳ ችግሮችን መጠቀም የለባቸውን ብዬ አስባለሁ። ለምን ይሄ ችግር አገርን እስከሚጎዳ ድረስ የእኛን ብሔረሰብ እስከሚጎዳ ድረስ የእኛን ብሔረሰብ እስከሚጎዳ ድረስ የጋራ ችግራችን ነው። እኛ ስለ ፖለቲካ እሹ የምናወራው እኛ ስለ ሀገር የምናወራው ህዝብ እንደ ህዝብ ሲኖር ነው ህዝብ መካከል ፍጅት ካለ፣ የሃይማኖት ነፃነት ከሌለ፣ ወጥቶ የመግባት ነፃነት ከሌለ፣ እልቂት ካለ ስለ ፖለቲካ የምናወራ ጉዳይ የለም። ስለ ስልጣን የምናወራ ጉዳይ የለም። ስለዚህ የህዝብ ሰላም፣ የህዝብ ነፃነት ከፖለቲካ በላይ ነው፣ ከብሔር በላይ ነው፣ ከሃይማኖት በላይ ነው፣ ከሁሉም ነገር በላይ ነው እና እያንዳንዳችን ችግሩን የየራሳችን አድርገን በሚገባን መልኩ ማለት መንግስት ድርሻውን፣ የፖለቲካ ፓርቲዎች ድርሻቸውን፣ ማህበረሰብ ደግሞ እንደ ማህበረሰብ ድርሻውን ቢወጣ እና በጋራ ከተመካከርን በቀና መልኩ ማለት ነው በቀና ልቦና ከያሻጥር ፖለቲካ ወጥተን ጥሩ ነገር ይመጣል ብዬ አስባለሁ። ካልሆነ ግን ወደ ለየለት ችግር ልንሄድ እንችላለን። ለአሜሪካ ድምፅ ናጎር መልካ ከአምቦ